ስም የሚመጣ የተባረከ ነው። ሆሳዕና በአርያም እያሉ ይጮው ነበር። ወደ ኢየሩሳሌምን በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣም። የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል እናንተ ግን የወንበዶች ዋሻ አደረጋቸዋት አላቸው። በመቅደስም እውሮችና አንካሶች ወደ እርሱ ቀረቡና ፈወሳቸው። ነገር ግን የካህናት አለቆችና ጻፎች ያደረገውን ድንቅ ድንቅ በመቅደስም ሆሳዕና ለዳዊት ልጅ እያሉ የሚጮሁትን ልጆች ባዩ ጊዜ ተቆጥተው፣ እነዚህ የሚሉትን አያተማምን አሉት። ኢየሱስም እሰማለሁ፣ ከህጻናትና ከሚጠቡት አፍ ምስጋናን ለራስህ አዘጋጀህ የሚለውን ቃል ከቶ አላነበባችሁምን አላቸው። ከዚያ በልባቸው ደንዳንነት ትቷቸው ሄደ ነው የሚለው። በሌሎችም ወንጌላት ተጨማሪ ከዚህ የቀረ ታሪክ ይገኛል እና ስናነብ እናገኘዋለን። ታሪኩን በአጭሩ በዚህ ምንባብ ውስጥ ጌታ በትንቢት እንደተነገረ በኪሩቤል የሚቀመጥ አምላክ፣ ሰማያት ዙፋኑ የሆኑ እሱ ለእኛ ሲል ራሱን አዋርዶ በአህያ ላይ ሆኖ ወደ ቤተ መቅደስ መሄዱ ነው። ይሄ የትህትና ነው፣ ራሱን ለእኛ የማዋረዱ ነው። በአጭሩ በዚህ ምንባብ ውስጥ የታሰሩ አህዮች መፈታትን ታስረው በነበረው አህዮች ላይ ሆኖ ወደ ቤተ መቅደስ መሄድን፣ ወደ ቤተ መቅደስ ሲሄድ ህዝቡ እግዚአብሔር መንፈስ ቅዱስ ቀስቅሶት ሆሳዕና በአርያም እያለ ማመስገኑን፣ ህዝቡ ሲያመሰግኑ ካህናቱ በቅናት ደግሞ ማመስገን የለባችሁም ብለው ሲከለክሉ ከቅፍና ከጀርባ ያሉ ህጻናት ሆሳዕና በአርያም እያሉ በተአምር ማመስገናቸውን ከዚያ ወደ ቤተ መቅደስ ገብቶ ቤተ መቅደሱን በተለይ በአዲስ ኪዳን ያለን የምንገለገልበት ቤተ መቅደስ ምን አይነት መሆን እንዳለበት ባርኮ የሰጠበትን ይሄን የምናስታውስበት ዕለት ነው ባጭሩ። እንግዲህ እና የታሰሩ አህዮችን አምጦልኝ ሲል ሁለት አይነት ናቸው። አንደኛዋ እናቲቱ ናት፣ ሌላዋ ደግሞ ውርንጫዋ ነው። እና ይሄ ምሳሌ ያለው ነው፣ እንዲሁ ዝም ብሎ አይደለም፣ ምሳሌነት ያለው ነው። እና እግዚአብሔር ወደሱ ህዝቡን ሲጠራ ወላጆችን ብቻ ሳይሆን ህፃናትንም ጭምር መሆናቸው ነው። ሌላው የቀደመው ምስጢር ግን እነዚህ የታሰሩ አህዮች በሃጢያት በራሳቸው ጥፋት በመጣው ሃጢያት በሃጢያት ተሰብስበው የነበሩ የአዳምና የሔዋን የልጆቻቸው የሰው ልጆች ሁሉ ምሳሌ ነው። በሃጢያት ታስረው የነበሩ የሰው ልጆች ምሳሌ ነው። ፈታችሁ አምጡልኝ ያለ ሐዋርያትን ፈታችሁ አምጡልኝ ማለት ብቻ ሳይሆን ስለዚያ ስለታሰርንበት ኃጢአት ያን የታሰርንበትን የኃጢአት ግምር የኃጢአት ሰንሰለት ለመተባበርና ለመበጣጠፍ አምላካችን ኢየሱስ ክርስቶስ ሐዋርያትን ብቻ መልአክ ሳይሆን ደሙን ስለኛ ፍሶ ነው። ሰማያዊ አምላክ ሰው ሆኖ ሰማያዊ አምላክ ስለኛ ተዋርዶ ይህ ነው የማይባል ፍዳና መርገም እነሱ ተቀብሎ ባፈሰሰው ደግሞ በተሰቀለው ስቅላቱ በመስቀል ላይ በመተው ሞቱ ከኃጢአት እስራት ለዘላለም የተመሰገነ ይሁን ፈቶናል። ፈቶናል። ሁላችን አሁን የተፈታን ሰዎች ነን። ከኃጢአት ማሰራ የተፈታን ሰዎች ነን። የተፈታን ሰዎች ነን ስላችሁ በቀራኒው ደግሞ ከአዳም ጀምሮ እስከ ክርስቶስ መምጣት ድረስ የነበሩት በሲኦል የነበሩ ነፍሳት ነፃ ወጥተዋል። ሲኦል ባዶዋን ቀርታ ገነት በክርስቶስ ደም ተከፍታ መጀመሪያ በቀኝ ተሰቅሎ የነበረው ወንበዴ ቀድሞ ገብቶ፣ ከዚያ በኋላ አዳም እና ዘሩ በአካለ ነፍስ ከሲኦል ወደ ገነት ተሸጋግረዋል። አሁን ከዚያ ወዲህ ደግሞ ከክርስቶስ ደም መፍሰስ ወዲህ ያሉ ህዝቡ ደግሞ በዓለም ክርስቶስን ሲያምኑ ከኃጢአት ማሰሪያ ይፈታሉ። እንግዲህ ስለ ጥምቀትም እንማራለን፣ ስለ ክርስትናው እምነት እንማራለን። እና ዋናው ክርስቶስ በደሙ ወይም እግዚአብሔር በአንድ ልጁ ደም ነፃ አውጥቶኛል ብሎ አንድ ሰው ካመነ፣ አንድ ህዝብ ይህን ካመነ ከኃጢአት ማሰሪያ ተፈታ ማለት ያ ነው። ያ የኃጢአት ማሰሪያ ደግሞ የሰው ልጆች በጾማቸው በስግደታቸው፣ በትሩፋታቸው ብዛት ሊያስወግዱት የማይችሉት የነበረ በውርስ የሚተላለፍ ለበደሉም ላለበደሉም ፍዳና እዳ የነበረ ነው። ያ ተወግዷል። አሁን እኛ በክርስቶስ ደም ከማመን ጋር በአብ በወልድ በመንፈስ ቅዱስ ስም ተጠምቀን ሁለተኛ የተወለድን በውርስ ከሚመጣው የኃጢአት ማሰራ የተፈታን የእግዚአብሔር ልጆች ነን። ይህን ማወቅ ነው። ነጻነት ያለን ህዝቦች ነን። የነጻነታችን ምልክት ይሄው መስቀሉ ነው። ይሄ አርማ ነው። ሆኖም በግላችን ደግሞ ዛሬ ከዚያ ነፃነት መውጣት በኋላ በግል በስጋ ደክመት ምክንያት የምንሰራው ኃጢአት ይኖራል። እርግጠኛ ነኝ፣ ሁላችንም እዚህ ያለ ነው። ከዚህ ኃጢአት ንጹሃን አይደለም። ሁለት አይነት ነው ኃጢአታችን ተመልከቱ። አንደኛው የጽርቅ ስራ ብንሰራም ብንደክምም ልናስወግደው የማንችለው የነበረው በዘር የሚተላለፈው ኃጢአት ነው። ያም የዘላለም ሞትን የሚወልድ ነው። ያም ውጤቱ ሲኦል ነው። ያ ውጤቱ ገሃንም ነው። ያ በእኛ ተጋድሎ ልናስወግደው የማንችለው ይችላል ዕዳ ነበረ፣ ያን አስወግዶልናል። አሁን ከዚያ ወዲህ ያለ ያለው ኃጢአት እኛ ልናስወግደው የምንችለው እኛ ልናስወግደው የምንችለው ነው። እድፍ ማለት ነው፣ የየቀን እድፍ ማለት ነው። ሰውነታችን በየቀኑ ይቆሸሻል፣ በየቀኑ ሰውነታችን እናጠዋለን። በየቀኑ ልብሳችን ከታጠበ፣ በየጊዜው ያደፈው የቆሸሸው ሰውነታችን ከታጠበ እንደ ሰው እንኖራለን። አንድ ሰው መኖር እንደሚገባው መልካም ነው እንኖራለን። ያው የእኛ ኃጢአት እንደዚያ ነው። ለምሳሌ በልዩ ልዩ ሱስ የታሰርን ሰዎች እንኖራለን። በሲጋራ ሱስ የታሰርን ሰዎች እንኖራለን። በስካር ሱስ የታሰርን ሰዎች እንኖራለን። በቡና ሱስ የታሰርን ሰዎች እንኖራለን። በውሸት ሱስ የታሰርን ሰዎች እንኖራለን። በትዕቢት ሱስ የታሰርን ሰዎች እንኖራለን። በአጠቃላይ ስለ ሱስ ስለ ሱስ ምኑን እናገረዋለን። ሁላችን እናውቀዋለን። በዝሙት ሱስ የታሰሩ ሰዎች እንኖራለን። አሁን ከዚህ ከዚህ ስራት ካወቅንበት መፈታት እንችላለን፣ መፈታት እንችላለን። የሲጋራውን ሱስም ራሳችንን ያመጣ ነው፣ መተው እንችላለን። የስካሩን ሱስ ራሳችንን ያመጣ ነው፣ መተው እንችላለን። የሌላውን የሌላውንም ሱስ መተው እንችላለን። የዝሙቱን ሱስ መተው እንችላለን። የውሸቱን ሱስ መተው እንችላለን። የቲቪቱን ሱስ መተው እንችላለን። በአጭሩ በባህሪያችን ውስጥ የማይገባ ሰዎች ያለብን ሰዎች ካወቅንበት መተው እንችላለን። እንድንተው የሚያደርገን ደግሞ ሆሳይና ነው። ሆሳይናው ደግሞ መድኃኒት ነው። መድኃኒቱ ደግሞ ኢየሱስ ክርስቶስ ነው። እሱ ደግሞ የሰጠን ቅዱስ ቃሉ ነው። ሰው በእግዚአብሔር ቃል እየተባረከ በሄደ ቁጥር እንደነዚህ እንደናንተ ወደ እግዚአብሔር ቤት ገሰገሰ። ከገሰገሰ አንድ ህዝብ ከእግዚአብሔር ቃል ጋር ከተገናኘ አንድ ህዝብ በክርስቶስ ከእግዚአብሔር ጋር እንደ ሙጫ ከተጣበቀ አንድ ህዝብ እግዚአብሔር ዶክተር ስለሆነ እግዚአብሔር መድኃኒት ስለሆነ ስሙ ራሱ ወሳና ወይም መድኃኒት ስለሆነ ከእኛ የማንፈልገውን ነገር ማስወገድ ስራው ነው። እና አሁን ይሄ ያለን በዚህ ምድር አሁን በየቀኑ የምንሰራው ኃጢአት ጊዜያዊ ገመድ ይባላል። የሸረሪት ድር ነው። በክርስቶስ ደም በነሳ መበጣጠፍ የሚችል ነው። ያ ግን ከባድ ነበር። ያ በዘር የሚመጣው ያ በክርስቶስ ደም ተወግዶልናል። ታዲያ እናቷን ብቻ ሳይሆን ውርንጫውንም ነው ያን ጊዜ የተቀመጠባቸው አህዮችን ውርንጮችን ጭምር ውርንጫ ማለት ግልገል ማለት ነው። ያዩሽ ልጆች አሁን ይሄ የኛ የክርስቲያኖች ምሳሌ ነው። ወደ ቤተ ክርስቲያን እግዚአብሔር ሰዎችን ሲጠራ አዋቂዎችን ብቻ አይደለም ህፃናቱንም ነው። ተባብለን የዛሬ ሳምንት የኒቆዲሞስ ተነጋግረናል አይደል? እንዴ የነበራችሁ ሰዎች ሐዋርያት ከለከሉ ህፃናቱን። ህፃናት ወደ እኔ ሲመጡ አትከልክሉብኝ፣ ልኖርባቸው እፈልጋለሁ ቤተ መቅደስ ሊሆኑ እፈልጋለሁ፣ ልባርካቸው እፈልጋለሁ። እናት ጡጦ እንደምትሰጥ ለልጇ እናት ጡቷንም በጡጦ ሞተት ልትሰጥ እንደምትፈቅ እንደምትፈልግ እኔም ጸጋዬን ልሰጥ እፈልጋለሁ። ተዋቸው፣ አትከልክሉብኝ፣ መንግሥተ ሰማያት እንደነሱ ላልናት ላሉናት ከዚህ ከዚህ የተነሳ ነው ቤተ ክርስቲያናችን ጸጋ እግዚአብሔርን ለህፃናትንም ጭምር ሳት ላይ የምትሰጠው። ይሄን ማወቅ አለብን። ሌላው ሌላው ለምንድን ነው ባህያው የተመሰልነው? አይ መቼም ከባድ ነገር ጌታ፣ እንኳን እሱ ቀርቶ እነ ኤልያስ ልጆቹ ነቢያቱ ማለት ነው በሰረገላ እሳት ነው ወደ ሰማይ እንኳን ሲያርጉ የሄዱት። የሰረገላ እሳት ማዘዝ የሚችል ነው ቸሮቤል ሱራፌል መላእክት እንደ ሰረገላው ነው ሊሸከሙት የሚችሉት ጌታ ነው። ዓለም ከተፈጠረ ጊዜ መላእክት ከተጀመሩ ጊዜ ጀምሮ የክብር ዙፋኑን ተሸክመው የሚኖሩ ናቸው። ያም ደስታቸው ህይወታቸው ነው። ነገር ግን በአህያ ላይ ሆኖ ለምንድን ነው አስቀድሞ ነቢያት ለምን ተናገሩ? በአህያ ላይ ሆኖ ወደ ቤተ መቅደስ እንደሚሄድ የዓለም መድኃኒት ወሳይና ኢየሱስ ክርስቶስ እሱስ በአህያ ላይ ሆኖ ለምን የሄደ ወደ ቤተ መቅደስ? ሌላ የሚቀመጥበት አጣ ወይ? ቢያንስ ቢያንስ በቅሎ አጣ ወይ? ፈረስ አጣ ወይ? ሰረገላ አጣ ወይ? ይሄ ምክንያት አለው። አንደኛ በሰው ልጆች አስተሳሰብ አህያ የተናቀች እንስሳ ናት። የሰው ልጆችን የመጨረሻ ሞራሉን ለመጣል የመጨረሻ ሞራላቸውን ለመጣል ስንፈልግ ወይም አንዱ አንዱን የመጨረሻ ሞራሉን ለመጣል ሲፈልግ አህያ ነው የሚል። አህያ የመጨረሻው ትግል። ይሄ የሰው ልጆች ድክመት። ነገር ግን አህያ የምትሰራውን ስራ የሚሰራ የለ፣ የአህያን ትግስት የሚያገኘው የለ። ያም ሆነ ይህ በዛች በተናቀች አህያ ላይ ሆኖ የሄደው በኃጢአት ምክንያት ወድቆ ተሰብሮ በአጋንንት ዘንድ ተንቆ ተረግጦ የነበረ አዳምን ወይም ተንቀው የነበሩ በኃጢአት ወድቀው የነበሩ ልጆቹን ሰዎችን እኛን በቸርነቱ በደሞ መፍሰስ የሚያነሳን መሆኑ ምሳሌ ነው። የተናቁት አምላክ ነው። የድሆች አምላክ ነው። የዝቅተኞች አምላክ ነው። ያን ጊዜም በምድር ላይ ሳለ ሲያስተምር ብሎ ቢታንያ ከተባለ ሰፈር ነበር የሚያድረው ይላል። ቢታንያ የደዎች ሰፈር፣ በአሁኑ አጠራር የሆምለሶች ሰፈር ማለት ነው። የእነዚያ እነሱ ጋር ነበር የሚውለው፣ እነሱ ጋር ነበር የሚያድረው። ዘመዶቹ እነሱ ነበሩ፣ ጓደኞቹ እነሱ ነበሩ እና እነዚያ በአህያ የተመሰሉ ናቸው። በአህያ ሲመሰሉ ሁለት አይነት ነው። አንደኛው የተናቁ ነበሩ፣ እሷ አከበራቸው። እግዚአብሔር ከተቀመጠበት የበለጠ ሌላ ምን ነገር አለ? እሷ አከበራቸው። ሌላው ደግሞ እነሱ ብቻ ሳይሆኑ እነዚህ አህዮች የኛ ምሳሌዎች ናቸው። የሰማይታት ምሳሌዎች ናቸው። የሐዋርያት ምሳሌዎች ናቸው። የጻድቃን ምሳሌዎች ናቸው። የጳጳሳት ምሳሌዎች ናቸው። የመነኮሳት፣ የቀሳውስት፣ ዲያቆናት ምሳሌዎች ናቸው። የናንተ የምዕመናን ምሳሌዎች ናቸው። የእግዚአብሔር ልጆች በተለይ ሰማይታት አህዮች ይባላሉ። አህዮች ይባልኛት የሚለን ስድብ ነው። ነገር ግን የአህያ ዋና የሚጠበቅባት አንድ ነገር አለ። ከሷ የምናየው የምንወስደው ትምህርት አንድ ነገር አለ። ያም ትዕግስ መከራ አልመቻል። ይህ ሁሉ አውሮፕላን ሳይመጣ፣ ይህ ሁሉ መኪና ሳይመጣ፣ ይህ ሁሉ መርከብ ሳይፈጠር፣ ይህ ሁሉ ዘመናዊ መጫኛ ነገር ሸክም የሚሸከም ነገር ሳይፈጠር ዓለም የኖረው ባህያ ጀርባ ነው። በተለየኛ ሀገር ለዚህ ከቅርብ ጊዜ ምስክሮች ነን። ታዲያ የሚገርማችሁ ነገር መሸከም ብቻ አደለም አህያ አይቱ። ዱላው ዱላው በሀገራችን እግዚአብሔር ይመስገን ሁሉ የማያጠሩ ነው። በዚህ ሀገር ነፃ ወጥተዋል። በዚህ ሀገር እንኳን አህዮች፣ ውሾች ነፃ ወጥተው ያላቸው ክብር ሌላ ነው። እኔ ከአህያ ላይ የሆነ ጭነትም አላየሁም እዚህ ሀገር እሷንም አይቼ አላውቅ። እንደውም እዚህ ሀገር በብዛት የሚታየው ውሻው፣ ድመቱ ነው እና ሆኖም ግን ነፃነት አግኝተዋል በዚህ ምድር። በሀገራችን ግን እስካሁን ድረስ ፍዳቸው ገና ነው። ውለታቸው ግን አልታወቀላቸውም እስካሁን ድረስ እንዲያውም ሰዎችን ቅድም እንዳልኩት የመጨረሻ ሞራላቸውን ለመጣል ስንል አህያ ብለን ያችን አገልጋይ እንስሳ እንሳደባለን። እና በሌላ በኩል አይታችሁ እንደሆነ አህያ ስትጫን አይታችሁ እንደሆነ አህዮች ሁሉ ጀርባቸው ጤነኛ አይደለም። በአብዛኛው የገጠር አህዮች ገጣባ ነው ገጣባ ነው። ሽታውማ አያስቀርም ስታዩት ጭነቱ ሲራገፍ በኋላ ትንሽ ቆይቶ ነው እንትን የሚለው ያ መደላደል ይባላል። ከጭነቱ በታችና ከገጣባው ላይ የሚሆነው ቆዳ ያ ቆዳው ከዚያ ከቁስሉ ላይ ሲነሳ ጭንቀታቸው ያ አዮች ትዝ ይለኛል ያላቸው ጭንቀት ሲነሳ ቆዳው ስጋቸውን እንዳለ ይዞት ነው የሚነሳ። ደግሞ ከዚያ በኋላ ደግሞ የተጫኑትን አያገኙም። ግጥምም ነበረ። ምንድን ነው የተጫነችውን አፈላማ አያ ምን ተብሎም ይገጥማልና፣ የተጫኑትም አይሰጣቸውም። እዚህ ሀገር ሳይጫኑ ይኮመኩማል የተለየ ምግብ ተዘጋጅቶላቸው እኛ ሀገር ግን የተጫኑትን ቀርቶ ግጦሽ እንኳን ለነሱ ተብሎ አይዘጋጅላቸው። ብትበላ ትብላ፣ ባትበላ የራሷ ጉዳይ። ያ ከቁስሉ ከተላቀቀ በኋላ ትሄዳለች ወደ ሜዳ ግጦሽ። ግጦሽ ስትሄድ ደግሞ አረጭ የሚባሉ አረጭ የሚባሉ ወፋለ ኃይለኛ ከገጠር የመጣችሁ ታውቁታላችሁ። እንኳን ገጣባ ቆዳ የሌለው ስጋና ደም አግኝቶ ይሄንትኑ አፉ የከውቱንም ሆነ ያያውን ቆዳውን በሶ ገብቶ ደም ይመጥ ነው። ምንድነው ስፕሪንግ የሚባለው የዚያ ሐኪሞች መርፌው እንደዚያ ማለት ነው አፉ ኃይለኛ ነው። ገውቶ ነው ደሙን የሚወስደው የእንስሳት ያማ ያማ ገጣባውን ሲያገኘው ተመቻችለት እና የቱን ያህል እንደሚያሰቃያቸው አህዮችን የሚያውቅ ነው የሚያውቅ እንደዚህ አይነት እንስሳት ናቸው። ይዘውን የሚኖሩኛ እነዚህና እነዚህን አይነት እንስሳት ግን ክብር ሰተናቸው አናውቅም። እስካሁን ድረስ እንደናቅናቸው ነው። የእነዚህ ምሳሌዎች ሰማዕታት ናቸው። ሰማዕታት ጀርባቸው ተገርፎ ነው ሰውነታቸው ቆስሎ ነው ለተራዋና ውስጥ እየተሰጡ ነው እየተገረፉ ነው እየተደበደቡ ነው እየታሰሩ ነው እየተፈቱ ነው። አሜሪካን ዛሬ ሃያ አራት ሰዓት ወንጀል ሲሰብክ የምታዩት ዝም ብሎ የተገኘ ሎተሪ አይደለም። ብዙ ሰማዕታት ደማቸው ፈሶ ነው። እነ ኢራቅ፣ እነ ኢራን፣ እነ ሳውዲ አረቢያ ዛሬ ተቀይረው እንትን የሚሉት የስንት ሰማዕታት ደም የፈሰሰባቸው አገሮች ናቸው፣ የፈሰሰላቸው አገሮች ናቸው። በአጠቃላይ በምድር ላይ የምናየት ቤተክርስቲያን እንዲሁ ከሰማይ ወረደች መና አይደለችም ከሰማይ ወረደች መና ብትሆንም እንዲሁ ያገኘና አሰር አይደለችም፣ ማለት ነው። የአባቶቻችን ደም እንደ ውሃ ፈሶ ነው። በተለይ ወደ ሀገራችን ስንመለስ እቺ ቤተ ክርስቲያን ዝም ላይ የተገኘች አይደለችም። እንዲሁ የተገኘች አባቶቻችን እንደ አህያ ታስረው ተገርበው ነው። በወጡበት ቀርሰው ነው፣ አጥንታቸው ተከስክሶ ነው፣ ደማቸው ፈሶ ነው፣ የክርስቶስ ደም ሀይል እየሆናቸው፣ የእሱ ሀይል ሀይል እየሆናቸው በእሱ ያላቸው እምነት መሳሪያ የሆናቸው በደማቸው በአጥንታቸው ነው። ቤተ ክርስቲያኑ ዛሬ በድንጋይ የምናየው ሁሉ የእነሱ አጥንት ነው። በዓይነ ሕሊና ስናየው ጉዳይ አንላቸውም እነሱን በአጭሩ ለዚህ ቤተ ክርስቲያን ዛሬ፣ እንኳን በሀገራችን ዛሬ እንኳን ወደ ገጠሩ የሄዳችሁ እንደሆነ የገጠር መምህራን ገጠር ያደጋችሁ ፊደል ያስቆጠሯችሁ መምህራን ምን ደሞዝ ነው ያላቸው? ዳዊት ያስደግሟችሁ መምህራን ምን ምግብ ነው ያላቸው? ግን አስተማሯችሁ መምህራን ወይም ደግሞ ባጭሩ፣ ይሄ ዛሬ ምን ኮራበትን ፊደል፣ ምን ኮራበትን ቋንቋ፣ ምን ኮራበትን ቅርስ፣ ምን ኮራበትን ታሪክ፣ ከዚህ ሙሉ በላይ ህይወት የሆነንን ኢየሱስ ክርስቶስን ለኛ ሲያስረክቡን እኮ የከተማ የነብይ የነብይ ጮሌዎች አይደሉም። ገጠር ውስጥ ጾም እየዋሉ ጾም እያደሩ በረሀብ አለንጋ በረሀብ በራሃው ቀበቶ ወገባቸውን ገባቸውን ታጥቀው ቀን ባለቻቸው አቅም ብራና እየፋቁ ቀለም እየበጠበጡ ሌሊት በተፈጥሮ ያለውን ቁልቋ ምን የሚባለውን እንደ ኩራዝ እንደ መብራት እየተጠቀሙ በዚያ አይናቸው እየጠፋ በጭሱ እንደውም ልበላችሁ መከራቸው ከሀያ አይተው ይበልጥ። ሆኖም ግን እስካሁን ድረስ የዚችን ቤተ ክርስቲያን ባለውለታዎች የዚህን ሕዝብ ባለውለታዎች ታንዙ ላይ ተቀምጠው እንትን የሚሉት ሁሉ ኢትዮጵያ የምትባለው ሀገር ሁሉ አገር ሁና እንድትቆይ ያደረጉ እነዚያ ድሆች፣ እነዚያ የተራቁ፣ እነዚያ የረሀብ ጀግኖች፣ እነዚያ የመከራና የፈተና ሰማዕታት አባቶቻችን ናቸው። እስካሁን የሚያስባቸው የለም። ገጠር የሄዱ እንደሆነ ማለት ወደ ከተማ የሄዱ እንደሆነ መሳለቂያ ነው የሚሆኑት። ምክንያቱም አነጋገራቸው ገጠር ነክ ይሆናል በቋንቋቸው እንኳን የቱን ነው ያለ የሚናቁት የኔ አይነቱ የከተማ እዚህ በከተማ ያለው ዲያቆኑም ቄሱም መነኩሴውን እንዴት አድርጎ ነው እንደምናምን የሚያቸው። እስካሁን ድረስ ዳቦ የላቸው፣ እስካሁን ድረስ ጥሬ የላቸው፣ እስካሁን ድረስ እንዴት ዋላችሁ የሚላቸው የላቸው። ግን እንደኔ አሁን አዲስ አበባ ውስጥ ያለ ነው ግን እስከ ሽብር ድረስ አንድ ሺህ አምስት መቶ ድረስ የደብረ አለቆች ያገኛሉ። ዲያቆን ስድስት መቶ ሰባት መቶ ብር ገብቷል። ምን ስድስት ኪሎ ዩኒቨርሲቲ አታገሩ ምን ምን በዚያ ያገኛት ተሰጦች ቅዳሴ ምን አለች? እዚያም በዚህም ብሎ ድርጅት ነው። አንድ ቤተ ክርስቲያን ሁለት መቶ ሶስት መቶ ካህናት ይይዛ ለእያንዳንዱ ስድስት መቶ ለዲያቆኑ ለቄሱ ስምንት መቶ ዘጠኝ መቶ ለዲያቆ ለቄሱ ላለቃው አንድ እንትን መቶ ለጳጳ ሰው ሁለት ሺ ለፓትሪያሪኩ አምስት ሺ ሚን ያስፈልጋል። ዩኒቨርሲቲ የዚያው እንግዲህ የዚያ ወገኖች ጋር እና ገጠር ግን ተመልከቱ። እስካሁን ድረስ ፍዳ ላይ ናቸው እነዚህ አባቱ። ሆኖም ግን እስካሁን ድረስ እንደ አህያይቱ በረሀብ እየተነረቱ ሙጀሌ ሙጀሌ ነው የሚባለው፣ ሞያሌ ሙጀሌ። ይሄ እግር የሚያጣመው ይሄ እጣት የሚቆራርጠው እጣት የሚያበላሸው ጥፍር የሚያወላልቀው እስካሁን ድረስ እጃቸውን እግራቸውን እያበላሻቸው በክፍለ ሀገሮች በሙሉ ያሉት መምህራን እንደዚህ ናቸው። እነሱን ማሰብ እንደሚገባ ነው። ይጠቅሙናል፣ የሚጠቅሙንም ግን እንንቃለን። እነዚያን ግን እንድናስብ ነው። ይሄ ነገር የሚተረከው ዝም ብሎ አይደለም፣ ክርስቲያኖች። ሌላው ደግሞ ከነዚህ አያዮች የምንወስደው ትምህርት ትዕግስት ነው ትዕግስ ነው ሚስት ለባሏ እንደ እንደ እንደነዚህ አይነት እንደነዚህ አይነት አህዮች መሆን አለባቸው ሚስቶች ለባሎች አሁን ስድብ ይመስላችኋል ታጋሾች ማለት ነው በእርግጥ የአገራችን ወንድም ያልተማረ ግራ የገባው በጨለማ ያለ ስለሆነ መድሃኒዓለም የመስክር ሴትና አያ በዱላ ጨብካ ላደረጓት ጤና አትሰጥም እንዲህ ያለ ማባባል አለ ይሄ መረገም ነው እርግማን ነው እንግዲህ አሜሪካን አታደርጋትም እዚህ አይ አይን እኮ ያው ወጡም እንጀራው ሲጋገር ጥሩ ነው መሆን የሚገባ ይሄ በህግ በ በህግ በግድ ሳይሆን ከዚህ ቃል ተመስረታችሁ ነበር ወንዶች ሴቶች ሚስቶቻችሁ እንደዚህ ማክበር የሚገባችሁ ከዚህ ቃል ተመስረታችሁ ነበር ሴቶች ባሎቻችሁን ማክበር የሚገባችሁ ለባሎቻችሁ ታጋሾች ሴቶች ደግሞ ለባሎቻችሁ ብቻ ሳይሆን ባሎች ለሴቶች ለሚስቶቻችሁ ታጋሾች ብዙ መከራ እነዚህ አህዮች ጀርባቸው ነው የተመለጠ። እናንተ ግን በባላችሁ መጥፎ ጠባይ ጨጓራችሁ ሊመለጥ ይችላል። ሳምባችሁ ሊቃጠል ይችላል። ወይም ደግሞ ባል በሚስቱ ጀርባው ሳይሆን ጀርባው ሳኪም ያድነዋል፣ ወይም ደግሞ ጨጓራው ያድነዋል። ደግሞ አሁን የመጣ መጥፎ በሽታ ይሄ ጭንቅላት የሚያዞርብ ይሄ ራሱ ከባድ ነገር ነው። ታዲያ ይሄ ሁሉ በትዕግስት የሚታለፍ ነው። ቃል ኪዳን ቀላል አይደለም። አንድ አድርጎ ተቀመጠባቸው እኮ ነው የሚለው ወንጌሉ ሁለቱን በተአምር አንድ አድርጎ ተቀመጣቸው ተቀመጠባቸው። ሁለቱን አህዮች ባል ትዕግስተኛ የሆነውን ክርስቲያን ባል ትዕግስተኛ የሆነችውን ክርስቲያን ሚስ አንድ አደረጋቸው። ማለት እግዚአብሔር አንድ ያደረገውን ማንም አይለየው የሚለው ቃለ መሐላ በእግዚአብሔር ቤት እና በቤተ ክርስቲያን ቤት፣ በምእመናን ቤት እንዲገቡ አደረገ። ያን ጊዜ አንድ አደረጋቸው። ከዚያ በኋላ ከሁለቱ የሚጠበቀው የአህያ ጠባይ ነው። የአህያ ጠባይ ሆዳምነት ሳይሆን ትዕግስቷን ማለት ነው፣ ትዕግስቷን ትዕግስት አስፈላጊ ነው። በአህዮች የተመሰሉ ጀረባቸው ሊገጣጠም የሚገባቸው ጳጳሳት፣ መነኮሳት፣ ካህናት፣ ዲያቆናት እንደነ ስጢባኖስ ጀረባ መገጠብ ብቻ ሳይሆን እንደ ባብ ራስ ራስን በድንጋይ መቀጥቀል ያን ሁሉ ታግሶ እንደነ ስጢፋኖስ በድንጋይ ሲቀጠቀጡ፣ ጌታ ሆይ የሚያደርጉትን አያውቁትም እና ይቅርበላቸው። እኔ ያየሁትን ምስጢር ቢያዩ ኖሮ ይሄኔ የአንተን እኔን መቀጥቀጥ ቀርቶ ይህን ዓለም እንደው ሻሬሳ እንደሞ ነበር፣ ይቅርበላቸው አባት ወይ ብሎ እስኪ ጸልይ ድረስ ትዕግስት ማለት ነው። ትዕግስት ማለት ነው። አሁን ሁሉም ተልባ ተልባ ማለት ይሄ እንትን ምጣድ ላይ ያለ ተልባ መንጣጣት ገና ሳይነኩና አስቀድሞ ነው፣ ዛራሱ ያድጋል። እንዲሁ ገና ሰው ሲነካል ነገሩ እንዴት እንደሆነ፣ ቁጣ በቁጣ ጳጳሳቱን ቁጣ፣ እኛ መነኮሳቱ ቁጣ፣ ጭርሱን ቁጣ፣ ዲያቆኑን ቁጣ፣ ምዕመናኑም ቁጣ፣ ሚስት ቁጣ፣ ባል ቁጣ፣ ልጆች ቁጣ፣ ተያይዞ ቁጣ። የቁጣ ውጤት ደግሞ መጥፎ አይደለም። ተያይዞ ትዕግስት ነው። የእግዚአብሔር ቃል ከነዚህ እንስሳት ተማሩ ሚለን ትዕግስት ነው። ትዕግስት መራራ ናት ይላል ሰሎሞን፣ በእርግጥ መጨረሻው ጣፋጭ ነው እና ከዚያ ተማ ከዚህ የምንማረው ይሄን ነው። ሌላው ጌታ በአህያ ላይ ሆኖ ወደ ቤተ መቅደስ ሄደ የሚለው፣ እናንተ ወደዚህ ስትመጡ ማንን ነው ተሸክማችሁ መጣችሁ? እነዚህ አህዮች የጌታ ምሳሌዎች ናቸው፣ የታደሉ ናቸው። ከታሰሩበት ተፈተው ሲመጡ በላያቸው ላይ ተቀምጠው የመጣው ኢየሱስ ክርስቶስ ነው። አሁን ኢየሱስ ክርስቶስ ለአህዮች አይደለም የገደደው እኛ ላይ ነው መቀመጥ የሚፈልገው። እና ሁላችሁም ወደዚህ ስትመጡ ማንን ነው ተሸክማችሁ መጣችሁ? ማን ነው ተሸክማችሁ መጣችሁ? ኢየሱስ ክርስቶስ ነው አይደለም እንዴ? እሱን ከሆነ በልቡናችሁ ጭንበቀል ሊኖር አይገባም፣ ምክንያቱም ጭንበቀል አይፈልግማል። እሱ ከሆነ እሱ የማይፈልጋቸው ነገሮች በልቡናችሁ በልቡናችን ሊኖር አይገባል። እሱን ነው ይዘን መምጣት ያለብን። እንዲሁ ሌላው ቀርቶ ስንመጣ እንኳን መጥፎ ነገር ብንመጣ ከዚህ ስንመለስ እሱን ነው ይዘን መሄድ ያለብን። ከዚህ ስንመለስ በረከት ነው። ከዚህ ስንመለስ ሰላም ነው። ከዚህ ስንመለስ ፍቅር ነው። ከዚህ ስንመለስ ራስን መመርመር ነው። ከዚህ ስንመለስ ጥና ጥፋት አውቀን መሄድ ነው። ከዚህ ስንመለስ ከሲጋራ ጋር ውጊያ ለመቅጠም ነው። ከዚህ ስንመለስ ከትካል ጋር ውጊያ ለመቅጠም ነው። ከዚህ ስንመለስ ከትዕቢት ጋር ውጊያ ለመቅጠም ነው። ከዚህ ስንመለስ ከስንፍና ጋር ውጊያ ለመቅጠም ነው። እሱን ይዘን ከሄድን ደግሞ ለውጊያችን ሁሉ ኃይል እሱ ነው። የምንማረው ይሄን ነው። ሌላው የመሆኑ ቀርቶ ታዲያ የሆሳዕናና የቅዱስ ዮሐንስ የፋሲካ በአገራችን ተዝላችሁ እንደሆነ ሴቷን ወይም ወንድየውን ክርስቶስ ፈረስ ሊያደርጋቸው የፈለጋቸውን ዛር ፈረስ ያደረግና ያስጎራቸዋል። አይታችሁ እንደሆን ያስጎራቸዋል። እና ሚስት እንደሆን የምታጎራው በዓል ያጨበጭባል፣ ቡና ያፈላል። ምን ማድረግ? መታዘዝ የሚገባውን ነገር መታዘዝ የሚገባውን ነገር ለማድረግ ጆሮውን ከፍታል። ለዛሩ እኮ ነው። ይሄ እንግዲህ በሀገራችን አሁንም ያለው እንመላቸው። በገጠሩ አሁን ተመልከቱ፣ የዚህ የበዓላት አተሞን የፋሲካ የቅዱስ ዮሐንስ የምናምን አሁን እንግዲህ ያስጎራ ፈረሴ ነው የሚላስ ሴት እየዋል እናቶች፣ ሰምታችሁ አታውቁም? ፈረሴ ሲል ሴቷ ያችን ዛሬ ያላትን እንደ ዝም ብዬ ነው እኔ ብቻ ነኝ የማውቀው እርግጠኛ ነኝ ፈረሴ ይላታል። በኋላ ምን ይላል መሰላችሁ? ምላሱ ደግሞ ይንተባተባል። እና እንዲህ ያለ ልብስ፣ እንዲህ ያለ ነገር፣ እንዲህ ያለ ጥቁር በግ፣ እንዲህ ያለ ዳሌ እንትን ዳልሌንትን፣ እንዲህ ያለ አንበስ ማደረው፣ እንዲህ ያለ እንትን ካላፈሰስክ ከዚህ ወንዝ ከዚህ ዛፍ ከዚህ ባለዛር ከዚህ ቃልቻ ከዚህ ጠንቋ ሄደህ ይህን ካልፈጽም ካልተንበረከት፣ ይህን ካላደረክ ፈረሴንም ወጋልሃለሁ ውርንጭ ዋልም እገላታለሁ። አሰምታቸው ታውቁ ውርንጭ ለዋልም እገላታለሁ። ውርንጭ የሚል እኮ ህጻናቱን እኮ ልጆች ነው። ፈረሴ አረኳት ሚስቴንም እገልልሃለሁ፣ አሸማምድልሃለሁ፣ ሽባ አረግልሃለሁ፣ እገልልሃለሁ፣ ልጆችን ማጠፋልሃለሁ። ያን ጊዜ ተመልከቱ። መድኃኒት ወደ እውነተኛ ሆ ሳይና ወደ ኢየሱስ ክርስቶስ ወደ እግዚአብሔር ቤት ወደ እግዚአብሔር በመጠጋት ፈንታ አሁን የሰው እውነት መስሎት ለዛር ለእግዚአብሔር ቀን መታዘዝ ለክርስቶስ መታዘዝን ይተውና ለዛር ማለት ለጋኔን ለሰይጣን እኮ ነው ታዛዦች የሆኑና ጥቁሩም በግ ይታረዳል፣ ቀዩም በግ ይታረዳል። ነጭ እንኳን አይወድም፣ የተረገመ ስለሆነ ምናምኑ ይታረዳል፣ አንበስማደሮ ይታረዳል። በሀገራችን እንዲህ ያለ መርግም ነው። እጆቿን ወደ እግዚአብሔር ትዘረጋለች የተባለች ሀገር የተባለ ሕዝብ በእንደዚህ አይነት ጨለማ ውስጥ ነው ያለው። ታዲያ ወጣቶች ምን የተማራችሁት? ምን ነበሩ? ምንድን ነው የምንሰራው? በግድ ጳጳሳትን ብቻ ማየት አለብን፣ መነኮሳትን ብቻ ማየት አለብን፣ ካህናትን ብቻ ማየት አለብን። እናንተ እኮ ወንጀሉን ብታነቡት በሁለት ወር ውስጥ በሶስት ወር ውስጥ ጥሩ ሰባኪ ለመሆን ጥሩ ወንጀላዊ ለመሆን ምን ያውቀታችኋል? እስኪ የምዕራባውያንን ፓስተሮች ወይም ደግሞ ከሀበሻ ፓስተር የሚሆኑ ስለሆኑ እስኪ ቅን የተምረው ነው ዜማ ተምረው ነው ወይ ቅዳሴ ተምረው ነው ወይ ግዝ ተምረው ነው ወይ መጽሐፍ ቅዱስ ያነባሉ ያጠናሉ። የሆነ ኮርስ ይሰጣቸዋል። ፓስተር ይባላል። ይደልቀዋል። መንጋ ነው። ታመልካላችሁ። ምንድን ነው የሚሳናችሁ? እናንተ ምን ለምንድን ነው የምናንቀላፋው? እስከ መቼ ነው እጃችሁ ይታሰረው? እስከ መቼ ነው እግራችሁ ይታሰረው? እስከ መቼ ነው አንድ በታችሁ ይታሰረው? እስከ መቼ ነው አይምሯችሁ የሚታሰረው? ለእግዚአብሔር ክብር፣ ለወገኖቻችን ለሚበራው ብርሃን፣ ለእውነተኛው ጸጋ፣ ለሚጠቅመው ነገር እስከ መቼው እንፈዛለን? እነዚህ አህዮች እንኳን ሲፋጩ፣ እንስሳት እንኳን ሲታዘዙ፣ እስቲ ሳንዲያጎ ሄዱ። እኔ አሳ በእውነቱ አሳ እንደዚህ ሆነ ለሰው ይታዘዛል ብዬ በእኔ ስም ስማቸውን እንኳን እንዴት ያውቃሉ? ሲጠሯቸው፣ ሲያዟቸው፣ ዝለሉ ሲሏቸው ይዘላሉ ጥለቁ ሲሏቸው ይጠልቃሉ። አንድ ነገር አድርጉ ሲሏቸው ያደርጋሉ። ብቻ ደግሞ እኛን የበደለንን የኛው ላይ በቃ ብሎ ደግሞ ያስደነሷቸው ጅምር እነሱ ችግሮ እዚያ ላይ ነው። እነሱ በባህሪያቸው አልተፈጠረም። ያው ዳንስንም እንትን እያሉት ነው። እስከዚህ ድረስ ነው እየታዘዙ ትንሽ እቺ አይጥከፍ ያለችው እንስሳ እንኳን በቀደም በቴሌቪዥን ሳይ ገ ለመጣ የሚገርመኝ አጨብጭብ ስትባል ኳሷ አምጥ ስትባል ከአቅሟ በላይ ስለሆነ እኮ ኳሷ ላይ ሆና እያንከባለለች ትልቁን ኳስ ወስዳ ትሰጠዋለች ለሰው። እቺ አይጧ ትንሽዋ ከፍ ያለች አይጥ፣ የሌላው የውሻውን ታዛዥነት፣ ይሄ የምታዩት የአራዊ፣ ይሄ የአዕዋፉ። እስቲ አሞራ አሞራውን በእውነት ለሰው ይታዘዛል ይመስለናል? ባፍ እንደዚህ አድርግ እንደዚህ አድርግ ሲለው ባፉ ያነሳና ይላል ክርስቲያን እንደዚህ አድርጎ ሰይጣን እንዲያሆነ ስንብር መቀጥቀጥ የሚገባው በእግዚአብሔር ቃል። ታዲያ የሚገርመው አንድ ያጠናሁት ነገር ቢኖረኝ ያን ሁሉም የሚያደርጉት እነዚህ እንስሳት እነዚህ ሀይዋን ምግብ ሲሰጧቸው ምግብ ካልሰጧቸው በምንም አይነት አይታዘዙም። አንድ ነገር ለማድረግ ምግብ ምግብ ይዘው ነው እነዚህ ያዟቸው ሰዎች ያችን ጣል ያደርጉላቸዋል። ያችን ይበላል፣ ይታዘዛል። ይሉኝታም የላቸውም ደግሞ ወዲያው ደግሞ ሲያዛቸው ደግሞ አምጣ ምግቧን ምግቧን አልቦ አይታዘዙም። ኢየሱስ ክርስቶስ እኮ ለኛ እንደዚህ ነው ደሙን ከመስጠት የበለጠ እሱ ራሱን ለኛ ከመስጠት የበለጠ። ቃል እኮ ለክርስቲያኖች ምግብ ነው። ቃል እኮ መጠጥ ነው። ቃል እኮ ሕይወት ነው። ቃሉ ስለሌለን ይሁን ምን እንደሆነ አላውቅም። የእግዚአብሔርን ቃል የሚመገብ በየቀኑ እንደነዚህ አሶች፣ እንደነዚህ አዕዋፍ፣ እንደነዚህ አውሾች፣ እንደነዚህ እንስሳት አንድ ክርስቲያን በየቀኑ የእግዚአብሔርን ቃል ከተመገበ ታዛዥ ይሆናል። ታዛዥ ይሆናል። ዲያብሎስን ቀጥቅጥ ይቀጠቅጣል። የሲጋራ ሱስን ተው ይተዋል። የሲጋራን ሱስን ተው ይተዋል። የውሸቱን ሱስን ተው ይተዋል። የዘረኝነትን ሱስን ተው ይተዋል። የመለያየትን ሱስን ተው ይተዋል። የሆዳምነትን ሱስን ተው ይተዋል። እንዲያው ለግል ብሎ አገርን፣ ህዝብን፣ ቤተ ክርስቲያንን ቶ መሸሽ፣ በቀል ይተዋል። በአጠቃላይ እንዲያው ከመንፈሳዊ ሕይወት አልፎ ክብር የሚያዋርደውን ነገር ሁሉ ይተዋል። ያን የሚያደርገው ግን ለዚህ ሁሉ ለእግዚአብሔር ቃል መታዘዝ የሚችለው ሲመገብ ነው። ምግቡ ይኸው እየተዘጋጀ ነው፣ በእግዚአብሔር ቃል በአገራችንም በውጭም አሁን እንደዚህ ይሆናል እና ወገኖቻችን በብዙ ነገር ታስረዋል። በጠንቋዮች ታስረዋል፣ በጨሌ ታስረዋል፣ ባለማወቅ ታስረዋል፣ በስካር ታስረዋል፣ በሆነ ሱስ ሁሉ ታስረዋል፣ ባለማወቅ ስንፍና ታስረዋል። ዝም አትበሉ፣ ዝም አንበል፣ እንንቀሳቀስ። እንደዚህ አሁን እንደምታደርጉት በየሳምንቱ መገዝገዝ አለብን። መበረታት አለብን። መባረክ አለብን። ሌላውንም መባረክ አለብን። አገራችን አደጋ ላይ ነው ያለችው። ሰው በጎሳ ከተከፋፈለ፣ በዘር ከተከፋፈለ፣ በቋንቋ ከተከፋፈለ፣ በወንዝ ከተከፋፈለ፣ በክፍለ ሀገር ከተከፋፈለ፣ በጎጥ ከተከፋፈለ፣ ምን ተስፋ አለው? በነፋስ ፊት ያለ ትቢያ ዋጋ የለውም። ለዚህ መድኃኒቱ ክርስቲያንነት፣ ለዚህ መድኃኒቱ ወንጀል ነው። ለዚህ መድኃኒቱ ይህ ቤተክርስቲያን ነው። ስለዚህ ቤተ ክርስቲያን እናታችን ይህቹ ቤት ናት። መጠናከር አለብን ለማለት ያ ነው የሚተላለፈው መልእክት። ከሀዮችና ከስርዓታቸው ይሄ ነው። ከስርዓት እንፈታ፣ ግዴላችሁ፣ አንድ ቤታችን ይፈታ፣ እንዘምር። ከዚያ ወጣትን ወላጆች ሲከለከሉ ህፃናቱ ማመስገን ጀምሩ ይላል። ማንም አልከለከላችሁም። እናቶች፣ ኢትዮጵያውያን እናቶችን እንዲዘምሩ ማንም አልከለከለም። አባቶችን ማንም አልከለከለም። በኢየሩሳሌም ዙሪያ የነበሩ እስራኤል ግን ተከልክለው ነው። ማንም አልከለከለም፣ ሊዘምሩ አልቻሉ። ወገኖቻችን ኢትዮጵያውያን ሊዘምሩ አልቻሉ። ያልቻሉበት ምክንያት የእኛም ስንፍና ነው፣ ተያይዘ የሁላችንም ስንፍና ነው። አልተከለከለም፣ ግን ሚዘምር የለም። አሁን ወላጆችም ዝም፣ እናቶችም ዝም፣ ሁሉም ዝም ሲሉ፣ አሁን እግዚአብሔር ይመስገን እዚህ እንኳን እየተጀመረ ነው። በየተለያዩ ቦታዎች ኢትዮጵያም እንግዲህ እንደምንሰማ ተስፋ አለኝ። ባለ ዲግሪዎችም ቤተክርስቲያኗ እናውቃት አብዛኞቹ ስልጣን ላይ የሚወጡት ገና ስልጣን ላይ ሲቀመጡ አስቀድሞ የሆነ ጅሉት ነገር ቢኖር ቤተ ክርስቲያን ነው። እህ ሀብት ያላቸውም ገንዘብ ደረብረብ ሲል የሀያ ጆሮዬ ጎትቶ የነበሩት በደሮ ይነግዱ የነበሩት ሚሊዮነር ሲሆኑ ይንቋታል፣ ቤተ ክርስቲያን እግዚአብሔርንም ነው ይንቁታል። መዘመሩ ቀርቶ ማለት ነው። ይሄ ያለውን ነው፣ የራሳችን ጥፋት ነው። አሁን ሰው አለና እግዚአብሔር ማንን አስነሳ? ወጣቱ፣ ህጻናቱን መአፈ ደቂቅ ወህፃናት አስተዳሎከ ስብሐት በእንተጸላኢ ከመትን ስትሆ ለጸላኢ በስልፍና እያደረ በዘረኝነት መንፈስ እያደረ በጎጠኝነት መንፈስ እያደረ በክፍለ ሀገረኝነት መንፈስ እያደረ በነገር ሁሉ እያደረ በስልጣን እያደረ የእግዚአብሔርን ሕዝብ በጨለማ ውስጥ እንዲመሰመስ ያደረገውን ጠላት ዲያብሎስን ለማሳፈር ከወጣቶች ከህፃናት አንደበት የእግዚአብሔርን ቃን መዝሙሩን፣ ምስጋናውን አዘጋጀ። ሀገር ቤት ብትሄዱ በአዲስ አበባ በክፍለ ሀገር በገጠር ወጣቱ ሆሳይና ዋርያ ብያለ ነው። ወጣቱ ተሰጠውን ቅዳሴውን እያሳመረው ነው። ወጣቱ ያው እንደምታዩት መጽሐፍ ቅዱስን እያሳመረው ነው። ወጣቱ እየተንቀሳቀሰ ነው። ባለፈው ነግሬያችኋለሁ። ኡክራን ሄርን አሁንም ልደታ እናከብራለን። ጽዮንንም ስናከብር ወላጆች እናቶች ተሰባስበው ምን እናድርግ አይሉም፣ ልምዱ ስለሌለ ወጣቶች ግን እንደዚያ ነው። እግዚአብሔር ባርካችሁ። በእውነት ይህ ውዳሴ ከንቱ አይደለም። እግዚአብሔር ይባርካችሁ፣ በርቱ። ዛሬ እንኳን ደስ አይላችሁ። እንዴት ነው እኛም አልሰማንም። እኛንም በእውነት እንዴት ነው ያስገለገጡን አልፎ በዚያ ሄደው ዘንባባ አሁን ይዘው ሲመጡ ፈሳይና ማርያም እያሉ። ይሄን እኮ ማድረግ የነበረባችሁ እኮ አባቶች ናቸው። እናቶች ናቸው። እንዲያዩ ልጆቻቸው አይተው እንዲተኩ። ግን በማወቅም ባለማወቅም በእኛ ስልፍና ሳታደርጉት ስትቀሩ በራሱ ፈቃድ አስነሳ እነዚህ ደግሞ ለቤተ ክርስቲያን ተስፋ ይሄ ነው ይየታሉ። እቺ ተወልዱ ለቺ ጥቂት ቤተ ክርስቲያን ደስ ይበልሽ፣ እግዚአብሔር ባረከሽ ቤተ ክርስቲያን። ትልቁ ተስፋሽ በአባቶችሽ ፈንታ ልጆች ሲተኩልሽ ነው። ነው ልጆች እየተተኩ ነው። ልጆቻችሁን አምጡ፣ በልዩ ልዩ ሱስ እንዳይታሰሩ። የሀገር ማሰሪያው ብዙ ነው። መጨረሻው እንግዲህ መልእክታችን ወደ ቤተ መቅደስ ገብቶ ቤተ መቅደሱን አጸዳው ነው የሚለን። ይሄ መጨረሻችን ይሆናል። ስለ አህዮች ስለ ስለታሰሩት አህዮች ተነጋግረናል። ሆሳዕና ስለሚለው መድኃኒት ስለ መሆኑ እሱ ባለቤቱ እንደሆነ ተነጋግረናል። ከህፃናት አንደበት ምስጋናን አዘጋጀ ስለሚለው ተነጋግረናል። ዘንባባው ነው ያልተነጋገርንበት። ዘንባባው ያው የሰላም ምሳሌ ነው፣ የክርስቶስ ደን ምሳሌ ነው። የምስራች ድነናል ማለት ነው። ሌላው ደግሞ ዘንባባው ይሄ የእግዚአብሔር ሕዝብ ረስቶት የነበረውን የእግዚአብሔር ፍለጋ ሴዳሁ እንደ ኢትዮጵያ ዝንዳሁ ነው ይሄ የምስራች ነው። ሌላው የተጣሉ ባልና ሚስት የመታረቃቸው፣ በዘር የተለያዩ ህዝብ የመገናኘታቸው፣ በአጠቃላይ የተበታተነ ህዝብ የመሰባሰባቸው፣ በኃጢአት ጠፍተው የነበሩ በንስሐ የመመለሳቸው፣ በስንፍና የነበሩ በወደ ትጋት የመመለሳቸው የዚያ ምሳሌ ነው። ዘንባባው የፍቅር፣ የሰላም፣ የህብረት፣ የአንድነት ምሳሌ ነው። እግዚአብሔር ይሄን ፍቅራችን ሰፋ ሰፋ ያድርግልን፣ ያበርታልን፣ ከውጭ ወደ ሀገር ሄዶ አንድ ያድርገን። ዘንባባው ይሄ ነው። ቤተ መቅደሱ አሁን አደራ ልላችሁ የምፈልገው ነገር ቢኖር ምንድነው፣ እቺን ነገር ማወቅ አለባቸው ማወቅ አለብን። ምንድነው? ትንቢተ ኢሳያስ ምዕራፍ 56 ላይ ትንቢተ ኢሳያስ ምዕራፍ 56 ላይ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። ለእኔ ምን አይነት ቤት ነው የምትሰሩት? ምን አይነት ቤት ትሰሩልኛላችሁ? በእናንተ እጅ የተሰራውን ቤት አልፈልግም ይላል። የዚያ አባባል ምንድነው? ቤቱን ታሳምሩታላችሁ፣ ትሰራላችሁ፣ ግን ለአጋንንት ትንበረከካላችሁ በጨለማ ወደ ጠንቋይ ትገሰግሳላችሁ። አመንዝራነት ስራችሁ ነው። ነብስ መግደል ዋና ደስታችሁ ነው። በአጠቃላይ እግዚአብሔርን ማሳዘን፣ ትእዛዝን መጣስ፣ ኃጢአት መስራት ደስታችሁ ነው። ይህን እያደረጋችሁ ይህን ህንጻ ብትሰሩ ምን ያደርግልኛል? እኔ እኮ ሰማይ ዙፋኔ ነው። እኔ የምፈልገው ከህንጻ በፊት የእናንተን ህይወት ነው ብሎ ለመገሰጽ የተናገረው ነው። የሐዋርያት ሥራ መራ ሰባት ላይም ደግሞ ኢሳይ እንትና እስጢፋኖስ ይህን ጠቅሶ የኢሳይያስን ጠቅሶ እናንተ አይሁድ እግዚአብሔር ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። ለእኔ የምትሰሩልኝ ቤት ምን አይነት ነው? የእናንተ እጅ በሠራው ቤት አልኖርም ብሏል። ይፈርስላቸዋል ብሏል እስጢፋኖስ። ይህን ብሏልና አያስፈልግም የሚለዋሉ እስጢፋኖ ይህን ያለበት ምንድን ነው? ቤተ መቅደስን የሚቀድሰውን ክርስቶስን ክደው ሰቅለው፣ ሐዋርያትን እያሳደዱ የእግዚአብሔርን ቃል እየተቃወሙ እስጢፋኖስን ሲሆነ እጅሉት ቤተ መቅደሱን አርክሷል፣ ስርዓታችን ጥሷል። ልክ አሁን አንዳንድ ሰዎች በቤተ ክርስቲያናችን ይሄ ስርዓት የስርዓት እንትን ተብሏል ጥይት ተኩስ እንክፈት እንደሚሉት ይሄ እንኳን ባለማወቅ ነው። እነዚያ ግን አውቀው ነው። እና ቤተ መቅደሱን ተደፋፍሯል፣ ስርዓት ጥሷል። አንድ ወንጀሉ ይሄ ስለነበረ እንግዲህ እግዚአብሔር ያደረገላችሁንም አትቀበሉ፣ ነቢያትን የምትወግዱ የእግዚአብሔር ሰዎች የምታሳዱ እኔንም የሁለ ግድያ አዘጋጅተዋል፣ ድንጋይ ለደራችኋል። ስለዚህ እግዚአብሔር እናንተ በሰራችሁት በዚህ ቤት አይኖርም ግን ብታምኑት ኖሮ ቤታችሁ ነው ለማለት የተናገረው ነው። ግን ክርስቲያኖች ግን ምንድነው ይሄኔ እኛ ነኝ ቤተ ክርስቲያን አገልግሎት የሚጠኑ ሰዎች ዛሬ ቤተ መቅደስ እኛ የኛ ሰውነት ነው እንጂ እናንተ የሄዳችሁ የምትንበረከኩበት ቤተ መቅደስ አይደለም ብለው የሚከራከሩ ሰዎች አሉ። ገጥሟቸው አያውቁም። እንደዚህ አይነት ሰዎች እኔ ብዙ ጊዜ ገጥሞኛል። በሌላ በኩል እውነታቸው ነው። የኛ የእያንዳንዳችን ሰውነት የሱ ቤተ መቅደስ ነው። እየተገባባን ነው የእያንዳንዳችን ሰውነት የሱ ጥላት ነው። የሱ ቤተ መቅደስ ነው። የሱ ታቦት ነው። ቤተ ክርስቲያን እንባላለን እያንዳንዳችን። የመጀመሪያው ቤተ መቅደስም የእያንዳንዳችን ሰውነት ነው። ይሄን ህንፃውን ግን ያው ቤተ መቅደስ መባሉ ስሙ እንደተጠበቀ ሆኖ የእግዚአብሔር ቤት ቤተ ክርስቲያን መባሉ እንደተጠበቀ ሆኖ ባርኮ ሰጥቶናል። ምንድን ነው ያለን ቃሉን ተከታትላችሁት እንደሆነ ካህናቱ በገበያ መሸጥ መለወጥ የሚገባቸውን ነገሮች ቤተ መቅደስ ውስጥ አግብተው ገቢ አድርገውት የጥቅም ምንጭ አድርገውት አገኘ እና ያን ወርቁን፣ ብሩን፣ በጉን፣ ፍየሉን፣ ርግቡን፣ ያን አይዋፉን የሚሸጥ የሚለወጠውን በሙሉ እንስሳትን እየገረፈ አስወጣ። ወገብታ ማዕዳ የሆኑ ወርቁንም ብሩንም ገለባበጠ፣ አጸዳ። ካጸዳ በኋላ ካህናቱንም ከወቀሰ በኋላ ቤቴ ቤቴ ቤተ ጸሎት ስሰመይ ቤቴ የጸሎት ቤት የአባቴ ቤት የእግዚአብሔር ቤት ይኸው ቤት የእግዚአብሔር ቤት ነው፣ ቤተ እግዚአብሔር ነው፣ ቤተ መቅደስ ነው፣ ገበያ አይደለም ብሎ ባርኮ ሰጥቶናል። ለዚህ ነው ቤተ ክርስቲያናችን፣ ሀገራችን፣ አባቶቻችን ህንፃውንም ባርኮ ሰጥቶናል። ባርኮ ስለሰጠን ይህ ህንፃ የእግዚአብሔር ቤት ይባላል። ይህ ህንፃ ጊዜያዊ የእግዚአብሔር ቤት ነው። ዘላለማዊ የእግዚአብሔር ቤት ግን የእኛ ሰውነት ነው። የኛ ሰውነት የእግዚአብሔር ቤት ነው እንደ ተጠበቀ ሁሉ ይሄን የእግዚአብሔር ቤት ይባላል። ሆኖም ግን አሁን መሰብሰቢያ አዳራሽ እየተባለ መጥቷል። ሲያሰኛቸው እንኳን የጸሎት ቤት ይሉታል። ቤተ መቅደስ ግን ቢሞቱ አይሉትም። በተለይ ምዕራባዊ ይሄ እንትኑ ክፍል ቤተ መቅደስ አይሉ ቴምፕልም ይሄነኝ ቤተ መቅደስ እንጸው አይደለም። እሱ ግን ቤቴ ብሎ ቤተ መቅደሱን ቤቴ ነው ብሎ ባርቆ አጽድቶ ነው የሰጠ ይህን እንድናውቅ ነው እና ክብር አለው። የቤተ ክርስቲያናችን ሥርዓት ክብር አለው። አሁን ጫማ ተደርጎ አይገባም። ቅድስት ስላሴ ነበረ ባለስልጣኖች ባለ ስልጣኖች እንደዚህ እንደዚህ ውጪ ዜጎች ሲመጡ ተለምዶ ነበር። ያም ብዙም አልተወደደም። በእርግጥ ይሄ በጽርቅና በቁልል ውስጥ ይገባል ማለቴ አይደለም። ግን ይሄን ምንድነው የእግዚአብሔርን ቤት ከሌሎች ቤቶች ለይፈ ለማሳየት ነው። አባቶቻችን ይሄን ያደረጉት ክብር እንደሚገባው ነው። ገና ስንገባ ሰግደን ነው ምክንያቱም በራእዩ ዮሐንስ መላእክት ሲያሳይን በእግዚአብሔር ዙፋን ቤት በሰማያዊ ቤተ መቅደስ ወደዚያ ሲሄዱ በጉልበታቸው ተንበርከው በግንባራቸው ተደፍተው ቅዱስ ቅዱስ እያሉ ለስሙ ይሰግዳሉ። ወንጀሉም ከመለስሙ ለኢየሱስ ክርስቶስ ይሰግድ ኩሉ ብርቅ ለስሙ ስጋ ለባሽ ሁሉ ጉልበት ሁሉ ለኢየሱስ ክርስቶስም በእግዚአብሔር ቤት ይንበርከክ። ለዚህ ነው ክርስቲያኖች፣ በሀገራችን የሄዳችሁ እንደሆነ ኢትዮጵያውያን ወደ ቤተ ክርስቲያን ሲሄዱ ያማት ባሉ፣ ያማት ባሉ፣ በስመ አብ ወወልዶ መንፈስ ቅዱስ ብለው ያማት ባሉ። አሁን እንደዚህ ሲያማቱ መስቀል ነው የሚሰሩት። በመስቀል ላይ ያለው ኢየሱስ ክርስቶስ ነው በመስቀል ላይ ያለው ኢየሱስ ክርስቶስ ደግሞ እንዴት ነው? የጌጥ ልብስ ለብሶ አይደለም፣ ደሙ ሲፈስ ነው በአይነ ሕሊና የሚታየው። ገላትያ ሶስት ላይ እናንተ ገላትያ ሰዎች ጌታ ኢየሱስ ክርስቶስ እንደተሰቀለ ሆኖ በአይምሯችሁ ተቀርጾ የለም ወይ? ለምንድን ነው ለቃሉ የማትታዘዙ? እንደዚህ እንዳለ ሁሉ ኢትዮጵያውያን አልካላወቅ ነው። እንወቀው እንጂ በስመ አብ ወወልድ ወመንፈስ ቅዱስ ወይም አትም ገጽየ ወኩለንተ በትዕምርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ ፊተገልጤን ፊተ ገጽን በአብ በወልድ በመንፈስ ቅዱስም በመስቀል ምልክት አማትባለሁ። ያን ጊዜም በመስቀሉ ምልክት ስናማትብ ኢየሱስ ክርስቶስ እስከ ደሙ እስከ ስጋው ቁስል መጥቶ በዓይናችን ድቅም ይላል። ያን ጊዜ ነው ለሱ የምንደፋው ለድንጋዩ አይደለም፣ ለባዶ መሬት አይደለም። ለመለኮትነቱ፣ ለአዳኝነቱ፣ ለሚመሰው ደሙ፣ ለሚቆረሰው ስጋው፣ ለፍቅሩ፣ ለመለኮት፣ ለፈጣሪነቱ፣ ለጌትነቱ መጥተን እንሰግዳለን። ይሄ በምልኪዳንም ያለነው በአዲስ ኪዳንም ያለ ነው። መላእክትም ያሳዩ ኖራ ዮሐንስ ናንቡት። ነገር ግን አሁን በዚህ ሀገር እንዳየሁት እኔ ለመውቀስ ብዬ ሳይሆን ብዙ ጊዜ ይህ እነሱም ቻል አልተመለከትኩኝ። የጸሎት ቤታቸውንም አየሁኝ፣ የሚያስተምሩበትንም እንትን አየሁኝ። በምንም አይነት እስካሁን ድረስ አንድ ፓስተር ወይም ከዚህ ሀገር አንድ ምዕመን ወደ ቤተ መቅደስ ወይም ወደ አንደኛ ቤተ መቅደስ አይሉትም ያው መሰብሰቢያ ወደሚባለው ወደ ጸሎት ቤቱ ሲሄዱ አንድም ሰው በጉልበቱ ተንበርክኮ በግንባሩ ተደፍቶ ለመለኮት ክብር ሲሰጥ አላየሁም። አይታችኋል? እኔ ካቶሊኮች ሌላውን አላውቅም። እኔ ግን በዚህ በቴሌቪዥን ያየሁት እንደማለት እስካሁን ድረስ ይሄው ብዙ ጊዜ ነው ተመልክቼ አለሁ። አንድም አይቼ አላውቅም። ልጆቻችሁ ከዚህ ነጻ እንዲወጡ ነው እንደዛል መንቀፊያ አይደለም ባህላችን አይደለም። የኛ የኢትዮጵያውያን እግዚአብሔር ቤት ነው፣ የጸሎት ቤት ነው፣ የእግዚአብሔር ቤት ነው ብሎ ባርኮ ወደ ሰጠን ወደዚህ ስንመጣ በጉልበት በርከክ በግንባር ደፋ ብሎ ለመለኮት ክብር የስግደት ክብርን መስጠት መታደል ነው። ይሄን ለአጋንንትን መቀጥቀጫቸው ነው። ይሄን አክብረን መያዝ እንዳለብን ነው እና ሸቀጡን አውጥቶ ጣለ አጸዳውን የሚለው ዛሬ አሁን ኢየሱስ ክርስቶስ ስለዚህ ህንጻ ብቻ አይደለም፣ የእያንዳንዳችን ሰውነትም የእሱ ቤተ መቅደስ በመሆኑ የኃጢአት ሸቀጥ እንዲኖርበት አይፈልግም። የኃጢአት ሸቀጥ እንዲወጣ እንዲጸዳው ይፈልጋል። ያን ቅድም የተናገርኩት ነው። የሆነ ያልሆነ ሱስ ነው፣ የማይረባው ነገር ነው። ይሄን ወዲያ በእግዚአብሔር ቃል ማጥፋት አለብን። ነገር ግን በእንደዚህ አይነት እንቅስቃሴያችን መገስገስ አለብን። ዛሬ ኢየሱስ ክርስቶስ ወደዚህ ቤት ሲመጣ በዚህ በዘንባባ አይደለም። አገራችን ነው ዘንባባው የሚያምረው፣ እዚህ አገር አይታችን እንደሁም ጫፍጫፎ የደረቀው እና የሰጠናችሁ ምን እናድርግ። የዛሬ አመት እባካችሁ፣ በርቱ፣ ሁላችሁ ማስቡበትና ጥሩ ጥሩ ዘንባባ በየሰፈራችሁ ያላችሁ ይዛችሁም እና ዘንባባውን ስነት ለምን ደስ አይለን? እርግጠኛ ነኝ የሚከለክሉ አይመስለኝም። ግን አሁን እኛ ዘንባባ ይዘን እንድንቀበለው ብቻ አይደለም። ወጣቱ በወጣትነቱ በተሰጠው ጸጋ በዝማሬው በመጽሐፍ ቅዱሱ ወጣቱም እዚያም እንደዚያው፣ አባቶችም እንደዚያው፣ እናቶችም እንደዚያው በየተሰጠ በየተሰጠን ያን የተሰጠንን የጸጋ ስጦታ በስራ ላይ እያዋል ነው። እሱን መቀበል ያለብን ነው ወደ ቤተ ክርስቲያን መምጣት ያለብን እና ይህን ነው ጌታ ይህን የሚጠብቀው ከእኛ በአያ ላይ ተዋርዶ ያየነው ጌታ ነገ ጧት በክበበ ትስብእት በግርማ መለኮት ይመጣል። ዓለም ታልፋለች፣ ሌላ ዓለም አለን፣ ያንም ነው የምንጠብቀው። ይህ ሁሉ ተስፋ ያለንን እንደዚህ አይነት ተስፈኞች ዋና፣ አሁን የምመልሰው ምንድን ነው ማወቅ ያለብን በአዳም ምክንያት የኃጢአት ገመድ የኃጢአት ሰንሰለት በህይወታችን ተጠልፎ ታስሮ ይኖር ነበር። አሁን ከዚያ የኃጢአት ሰንሰለት የኃጢአት ገመድ ተፈተናል፣ ሁላችንም ነፃ ወጥተናል፣ ሁላችንም ክርስቲያኖች ሲሆን በክርስትና እምነት የምናምን ሁሉ ከአጢአት ገመድ ነፃ ወጥተናል። ከዚህ ከአጢአት ትብትብ ከአጢአት ገመድ ነፃ ያወጣን ሆሳይና የተባለው መድኃኒት ማን ነው? ንገሩኝ። ሚካኤል ነው? ንገሩኝ። መልስ። ሚካኤል ነው? ገብርኤል ነው? እመቤታችን ነው? ማን ነው? ኢየሱስ ክርስቶስ እውነተኛ ወለተኛው ሆሳይና መድኃኒት ኢየሱስ ክርስቶስ ነው። ይሄን ሚካኤል በጠባቂነቱ ድንግል ማርያም በእናትነቷ በጸሎታ ሌሎችም ቅዱሳን በጸሎታቸው መዳን በኢየሱስ ክርስቶስ፣ ከአዳም እዳ ማሰሪያ መፈታት በኢየሱስ ክርስቶስ፣ የዘላለም ሕይወት በኢየሱስ ክርስቶስ፣ ትንሳኤ ሙታን በኢየሱስ ክርስቶስ፣ መንግሥተ ሰማያት በኢየሱስ ክርስቶስ። ይሄን ጨብጣችሁ እስካያዛችሁ ድረስ ሰይፍ ስለሆነ ማንም እንደ ጠፍ ክፍት ሊያታለል ሊያታላችሁ አይችልም። አሁን ዛሬ የተያዘው ስልት ምንድን ነው? መዳን በማን እንደሆነ አላወቁም። ሁሉም አዳኛቸው ነው። ገብርኤል አዳኝ ነው። ሚካኤል አዳኝ ነው። ማርያም አዳኝ ናት። ማንም ማን እንዳዳዳቸው እንኳን አያውቁም። ይሄ ነው። ይሄ ጠፍቷችሁ ሳናውቅ ቀርተን ሳይሆን ሲጠይቁ፣ ስንጠይቅ ተገቢውን መልስ መዳን በእሱ ብቻ መሆኑን ባለመናገራችን እንደሆነ አላውቅም። ሌሎች እኛን ሊያስተምሩን ሳይሆን እኛ ማስተማር፣ እናንተ ማስተማር አለባችሁ። መበርታት አለብን። በእርሱን በርቶ የእግዚአብሔር ስም የተመሰገነው ለራነትን ሳይ በሰላም ያድርሰን።